የኢትዮጵያና የአሜሪካ ሕዝቦች ምንጫቸው አንድ ስለመሆኑ ማስረጃ አለን ሲሉ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ከምዕተ ዓመት በላይ ለዘለቀው የሁለቱ ሀገሮች ግንኙነት አንድ ለሆነው ሰብአዊ ቤተሰብ ቀስተ ደመና ቀድሞ ለተቀሰተባት ምድር ለኢትዮጵያ፣ እንዲሁም ለጤናችን ጽዋ አንስተዋል። የሁለቱን አገሮች ወዳጅነትና ግንኙነቶች መሰረቶች የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም እጆቻችንን ዘርግተን እንኳን ደህና መጣችሁ እንላለን ያሉት ሰለሞን አባተ ዝርዝሩን ይዟል። እንደምን ዋላችሁ? ደህና፣ እግዚአብሔር ይመስገን። ፕሬዚደንት ባራክ ኦባማ ለኢትዮጵያውያን ሁሉ በየቋንቋቸው ሰላምታቸውን ባደረሱ በተደሰቱ ነበር። ታዲያ ምን ያዛቸው? ቋንቋችሁ ከሰማንያ በላይ ነው አሉኝ። እናም ሌሊቱን በሰላምታ እንዳያነጉ ሰጉ ፕሬዚደንቱ። ለማንኛውም ለሁሉም በአንድ ፊ ድረስ እንደምን አላችሁ? ፕሬዚደንት ኦባማ ትናንት በብሔራዊ ቤተ መንግስት ለክብራቸው በተዘጋጀው የእራት ግብዣ ላይ ያደረጉትን ስድስት ደቂቃ ያህል የቆየ ንግግር የጀመሩት እርሳቸው ኢትዮጵያን ለመጎብኘት የመጀመሪያው የአሜሪካ ፕሬዚደንት መሆናቸውን በማስመር ነበር። It is a great honor for me to be here tonight as the first sitting United States president to visit Ethiopia and I want to thank the great people of Ethiopia uh, including Teddy Mack ኢትዮጵያን ለመጎብኘት የመጀመሪያው ሥራ ላይ ያለ የዩናይትድ ስቴትስ ፕሬዝዳንት ሆኜ እዚህ መገኘቴ ታላቅ ክብር ይሰጠኛል። ታላቁን የኢትዮጵያ ሕዝብ፣ እዚህ ስገባ ያንን ድንቅ ጣዕመ ዜማ ያሰማንን ቴዲ ማክንም አመሰግናለሁ። ፕሬዚደንት ኦባማ ለራሳቸው ለመናጇቸውም ጭምር ስለተደረገው መስተንግዶ ሁሉ በእጅጉ አመስግነው ወደ ንግግራቸው ዋና አንጓ የዘለቁት የኢትዮጵያን ማንነት በዚያ ለተገኙትም በእርሳቸውም ቃላት ለዓለምም በማወጅ ነው። ኢትዮጵያውያን በጥንታዊ ምድር ላይ ያሉ ጥንታዊ ሕዝብ ናቸው። ኢትዮጵያ የሰው ልጅ መገኛ መፈጠሪያ በመሆኗ ክብር እንሰጣታለን። ፕሬዚደንት ኦባማ ወደ እራት ግብዣው ከመሄዳቸው በፊት ሉሲን የሁላችንንም ቅምቅም አያታችንን አይተው መምጣታቸውን ተናግረዋል። ከባለቅኔ ሎሬት ጸጋዬ ገብረ መድኅን የግጥም ዘለላዎች ዘንጠፍ አድርገው አንዱን ዘርፈዋል ቀስተ ደመና ቀድሞ የተቀሰተባት፣ የሰው ዘር ምንጭ ቀድሞ የተዘራባት ምድር እድሜዋ ሦስት ነጥብ አምስት ሚሊዮን ዓመት የሆናትን የሁላችንንም የቀድሞ ዝርያ ስናይ አሉ ኦባማ፣ የዓለም ህዝቦች ሁሉ አንድ ቤተሰብ፣ ግንዳችን አንድ መሆኑን እንገነዘባለን። በዓለም ዙሪያ ያለው መከራ፣ ግጭት፣ ሐዘንና ሁከት ሁሉ የሚበዛው እኮ ይህንን እውነት ስለምንረሳ ነው ሲሉ አንድ ተመራማሪ ፕሮፌሰር በቅርቡ የተናገሩትን ኦባማ በትናንት ምሽቱ የአዲስ አበባ የራት ግብዣ ላይ አስታወሱ። ሁላችንንም ከሚያገናኘን መሠረታዊ ጥምረት ይልቅ የላይ ላዩን ልዩነታችንን ነው የምናየው። ፕሬዚደንት ኦባማ በመቀጠልም ከአንድ መቶ ዓመት በላይ በዘለቀው የሁለቱ ሀገሮች ግንኙነት ሁለቱንም ህዝቦች ያዳበረ ህብር ያለውን ፍሬ ማግኘታቸውን አመልክተዋል። በብዙ ይቸገሩ የነበሩ ሰዎችን ጥሪት ከፍ ለማድረግ አብረን ሰርተናል። በዚህ ምሽት የቀድሞውን ጠቅላይ ሚኒስትር መለስ ዜናዊንና ድህነትን ለመቀነስ የነበራቸውን ቁርጠኝነት አስበናል። አብረን ሆነን ከግጭቶች ለሚሸሹ ስደተኞች መጠለያ በጅተናል፣ ተንከባክበናል። ስጋት ከሚፈጥሩብንም ወገኖች ጸጥታችንን ወይንም ደህንነታችንን አብረን አስከብረናል። ደግሞ ከፖለቲካው ኦባማ ጥቂት ፈንገጥ አሉና የኢትዮጵያን ችሮታ ለዓለም አጉልተው ማንሳት ሻቱ። Of the many contributions Ethiopia has made to the world over the I'm certain that Americans want to thank you for one in particular, uh, discovering something that sustains people around the world day and night and many people in the White House, and that is coffee. <laughs> Thank you, Ethiopia. We are large consumers of coffee in the White House. Before African Americans won their civil rights, many of them were inspired by this country, a nation that. አፍሪካ አሜሪካውያን ሲቪል መብቶቻቸውን ከመቀዳጀታቸው በፊት ብዙዎቹ በዚህች ሀገር ማንነት የተነቃቁ የተሳቡ ነበሩ። የቅኝ አገዛዝን ውርደት ጨርሶ ያልተሸከመች ሀገር፣ ነፃነቱንና መብቱን የራሱን ዕድል ራሱ ጨብጦ ያስጠበቀ ሕዝብ። በሁለቱ ሀገሮች መካከል የዘለቀው ግንኙነት ካፈራቸው ፍሬዎች አንዱ የኢትዮጵያ አየር ኃይል መሆኑን የጠቆሙት ፕሬዚደንት ባራክ ኦባማ ቡናማው አሞራ የሚል የዝና ስም ያላቸውን ኮሎኔል ጃን ሮቢንሰንን አስታውሰዋል። ቀደም ሲል የእንኳን ደህና መጡ ንግግር ያደረጉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ስለ ኮሎኔል ሮቢንሰን አንስተው ብረት ጨብጠው የጣሊያንን ወራሪ ጦር ለመግጠም ከኢትዮጵያውያኑ አርበኞች ጎኑ የቆሙ የመጀመሪያው አሜሪካዊ እንደነበሩ አስታውሰዋል። ኦባማ በንግግራቸው ላይ በበጎ ፍቃድ ወደ ኢትዮጵያ ስለዘመቱት ከዚህ ኩሩ ሕዝብ ጎን ቆመው የሰሩ ሲሉ ስለጠሯቸው አሜሪካውያን የሰላም ጓዶችም ተናግረዋል። ፕሬዚደንቱ በዚሁ ጣልቃም የኢትዮጵያን የጋዜጠኝነትና የፕሬስ ጉዳይ ጠቆም ሳያደርጉ አላለፉም። ከጥቂት ወራት በፊት ስመኝሽ የቆየ ወይም በቅጽል ስሟ ሊል የምትባልን ኢትዮጵያዊ ጋዜጠኛና ሌሎችንም በቤተ መንግሥታቸው አግኝተው አነጋግረው ነበር። እርሷንም ብራቱ ላይ አስታወሷት በእኔ በኩል በዚህ ዓመት መጀመሪያ ላይ ዋይት ሀውስ ውስጥ ባስተናገድኳት ኢትዮጵያዊት ጋዜጠኛ ብርታት ወይም ጀብዱ ተደነቅያለሁ ጠንካራ ነጻ ፕሬስ እንዲኖር ያላት ቁርጠኝነት አስደንቆኛል እናም ዲሞክራሲ በዚች ሀገር ጥልቀት እንዲኖረው እየተካሄደ ያለውን ለውጥ አስመልክቶ ዛሬ በሰጠኑ ጋዜጣዊ መግለጫ ወቅት ጠቅላይ ሚኒስትር ኃይለ ማርያም የተናገሩት አስደስቶኛል። ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ነው ይህንን የሚሉት። አሜሪካና ኢትዮጵያ ከሚጋሯቸው እሴቶቻቸው መካከል ቦስተን ማራቶን ላይ ከሁለት ዓመታት በፊት የሽብር አድራጎት ሲፈጸም አሸናፊ የነበረው ኢትዮጵያዊ አትሌት ሌሊሳ ደሲሳ ስለ ሞቱትና ስለተጎዱት ክብር ሲል ሜዳሊያውን መመለሱን በታላቅ አድናቆት አስታውሰው በዚህ ዓመት ደግሞ እንዲያውም በፈጠነ ጊዜና ብቃት መጨረሱ አሜሪካውያንን ያስደሰተና ያስደነቀ መሆኑን ተናግረዋል። ፕሬዚደንት ኦባማ ይህ ደግሞ የኢትዮጵያና የአሜሪካ ቁርኝት ቋጠሮ ነው ነገር ሲጠጥር እጅ አንሰጥም ተስፋን ቆርጥም በተሻለ ሁኔታ እና ይበልጥ ጠንክረን እናንሰራራለን እንጂ እናም ኢትዮጵያውያንና አሜሪካውያን ከአንድ የህይወት ምንጭ ስለ መቀዳታችን እማኙ ይህ ነው አሉና ፕሬዚደንት ኦባማ ጽዋቸውን አነሱ To our one human family, and to a bright future for the land where the first harmony of the rainbow was born. Let the Naki. For you Americans, that means to our health. ቀደም ሲል ጠቅላይ ሚኒስትር ኃይለማርያም ደሳለኝም እጆቻችንን ዘርግተን እንኳን ደህና መጣችሁ እንላለን ብለዋል። ስለ ሁለቱ ሀገሮች ግንኙነትም ሰፊ ንግግር አድርገዋል።